አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ከትላንት በስቲያ የደሞዝና ሌሎች ጥቅማ ጥቅሞችን የሚመለከቱ ጥያቄዎች አለን ያሉ የመከላከያ ሰራዊት አባላት ትጥቃቸውን እንደያዙ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜና ድንገቱን ተከትሎም የተፈጠረው ሁኔታ በትንሹ ግራ አጋቢ፣ ለአጭር ጊዜም ቢሆን ለአንዳንዶች ስጋት የሚከሰተ ሁኔታ ነበርና በጠቅላይ ሚኒስትሩ የተገለጸ ነገር አለ ተገቢ ነው ያሉትን ጥያቄ ያቀረቡ ነገር ግን በራሳቸው መንገድ እዚያ የመጡ መሆናቸው ተገልጸዋል። ይህ ያልተለመደ ሁኔታ ወታደራዊ ደንብና ስርዓትን ያልተከተለ እንደመሆኑ እንዴት ሊፈጸም ቻለ? ስር መሰረቱ፣ መንስኤው በእርግጥ ተደርሶበታል? ለማወቅ ተችሏል? እሺ አመሰግናለሁ። ሁኔታው ተፈጥሯል። ሰዎቹ ቅድም በገለጽከው ሁኔታ መጥተዋል። ይሄ እውነታ ነው። ይህንን እውነታ መሰረት በማድረግ በምን መንገድ ነው ወደነበረበት ሁኔታ መሆን ወደሚገባው ሁኔታ መመለስ የሚገባ በሚል ነው እንግዲህ በፉ ጠቅላይ ሚኒስትሩ ውይይት ወደ ማደግ የተገባውና በውይይቱም ያው ያነሷቸው ጥያቄዎች ወታደሮቹ ከኑሮ ጋራ በተያያዘ ከቀለብ ጋር በተያያዘ የተለያዩ የመብት ጥያቄዎች ችግሮች እንዳሉባቸው አንስተዋል። እነዛ ችግሮችም መቅረብ የሚገባቸው በትክክለኛው የስልጣን ተዋረድ የሰንሰለት መሰረት እንደሆነ ተገልጾላቸዋል። እና በዛ መልክ ወደዛ መምጣታቸው ተገቢ ለመሆኑ ተገልጾላቸዋል። ስለሆነም በቀጣይ በትክክለኛ ዘን ሰንሰለት ተገናኝተው ገምግመው ይህ ክፍተትንም እንደተፈጠረ ተገቢ የሆነ ነገር ማስተካከያ እንዲደረግ አቅጣጫ ተቀምጦ ነው። እንግዲህ እየተጠናቀቀው ወታደሮችንም እንጣየ ናቸው። በሀያዎቹ መጀመሪያ የሚገኙ ወጣቶች ናቸው። ይህ ወጣት መሆናቸው በዚህ ጥሰት ምክንያት ነው ለማለት ሳይሆን እውነታውን ለመግለጽ ያለው መልካም አቶ ፍጹም፣ ጠቅላይ ሚኒስትሩ በቦታው ተገኝተው አነጋግሯቸው የተደረገውን ምናልባትም ለጊዜው ተስማሚ የሆነ በቀልዳቀልድ ለዛ ጭምር የታየውን ስፖርታዊ እንቅስቃሴ ያደረጉበት ቪዲዮ መመልከት ችለናል። ይሁንና ቀደም ብሎ ያሉትን አንድ ነጥብ ገፋ አድርጌ ብመለከት ክፍተት ተፈጥሯል የሚለው ጥያቄ ጎልቶ የተሰማ ብዙዎችንም አሁንም ድረስ እያነጋገረ ምናልባትም ስጋት ያጫረ ጭምር ነውና በተዋረድ መታየት ያለባቸው ጥያቄዎች ሲነሱ ይልቁንም ደግሞ የታጠቀ ጦር ጥያቄ አንግቦ በቀጥታ ርዕሰ ብሔሩ ጋር የሚሄድበት ሁኔታ ቤትም ሀገር ቤትኛውም ሁኔታ ሊፈጥር የሚችለው መቃወስ የታወቀ ነውና ከዛ አንጻር እንደ የወታደራዊ ደህንነትን የመሰለ እንዲህ ያሉ እንቅስቃሴዎች ሌላ ምክንያት የለም ብለን ብንስማማ አስቀድሞ ሊታዩና አቅጣጫ ሊሰጣቸው የሚገባ ሁኔታ እንደምን ሊሰጥ ሳይችል ቀረ? እንዲህ ያለ መሰረታዊ ክፍተት እንዴት ሊፈጠር ቻለ? እንግዲህ እነዚህ ነገሮች ሁሉ በግምገማው ነው የምንለየው። አሁን ግምገማው በመካሄድ ላይ ያለው ያው መሆን የማይገባው እንደሆነ ግን እንደሆነ ነው ያስከምርኩት። ለምን ሆነ የሚለው ዝርዝር ከተለመገነ በኋላ ምላሽ የሚሰጥበት ረጀ ያልተጠናደሰ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው መላምት ነው የሚሆነው። እንደዚህ ስለሆነ እንደዛ ስለሆነ ተብሎ አስተያየት ቢሰጥ አሁን መልካም፣ በምርመራ ያለውን ሂደት ሲጠናቀቅ ለሚነሱ ጥያቄዎች ተጨማሪ ማብራሪያ እንደሚሰጡን ተስፋ አድርጋለሁ አቶ ፍጹም። ምናልባት የመጨረሻ ጥያቄ ላድርግ። ከዚህ ጋር ተያይዞ ሊቀርብ ምክንያት የሚሆን ነገር ግን ቀጥታ ከዚህ ጋር ያልተያያዘ ጥያቄ ነው። ሰላማዊ ሁኔታ እንዲፈጠር የሚደረገው ጥረት በአብዛኛው የሕብረተሰብ ክፍል በሚረዳ ሁኔታ ጠቅላይ ሚኒስትሩ የቀዳሚውን እርምጃ መውሰዳቸው አሉታዊ አንድምታ ያላቸውን ነገሮችም ለማርገብና ወደ ተሻለ ሁኔታ ለመውሰድ የሚከተሉት መንገድ የሚታወቅ ነው። ይሁን እንጂ ተቀባይነት የላቸው የሚባሉ እርምጃዎች ከግጭት ምናልባትም የመንግስቱንም አሰራር አደናቃፊ ተብሎ የሚወሰዱ ንግግሮች፣ ድርጊቶች የተለያዩ ፍላጎቶች ባላቸው ወገኖች ሲንጸባረቁ በምላሹ የሚወሰደው እርምጃ አንድም አይታይም፣ ሁለትም ከተወሰደ ይፋ አይደረግም የሚለው ቅሬታ ይነሳል። የአስተዳደሩንም ወደ ሰላማዊ የዴሞክራሲያዊ ሽግግር የሚደረገውን ጥረት ሊያደናቅፍ የሚችል መሆኑ በግልጽ የሚታዩ ሁኔታዎች ላይ ጥብቅ እርምጃዎች ሲወሰዱ አይታዩምና ጥያቄዎች እንዲነሱ ይጋብዛሉ። ምንድን ነው የጠቅላይ ሚኒስትር አብይ አህመድ አስተዳደር ለነኚህ ሁኔታዎች የሚሰጠው ምላሽ? እንግዲህ ያው ህዝቅና ስርዓትን ተከትሎ ነው ስራዎች የሚሰሩት። ስለዚህ ከውጭ ወደ ሀገራቸው ተመልሰው በኢትዮጵያ ውስጥ በተፈጠረው ለውጥ ውስጥ ወይም ደግሞ የዲሞክራሲ ምህዳሩን ለማስፋት እየተደረገ ያለው እንቅስቃሴ ውስጥ እንዲሳተፉ ዕድሉ የተመቻቸላቸው ሁሉም ወገኖች ቫይለንስን እንዲናውንሱ ወይም ደግሞ ጠባጨሪነትን ኮንነው ነው እየመጡ ያሉት። ስለዚህ የመጀመሪያውን ቅድመ ሁኔታ አሟልተው ነው እንግዲህ እየተቀላቀሉ ያሉት። ከዛ በኋላ በአንድ ቦታቸው ማይጠበቁ ንግግሮችን የሚያደርጉ አሉ ወደ ከፋ ውጭት እንዲያመራ የሚችል ስለሆኑም ያን ማድረግ ተገቢ ያልሆኑ ስለሆነም እነሱ በሚገልፉት ቋንቋ ምላሽ ሲሰጥ ያው በፊት የተለመደው የዲሞክራሲ ምህዳሩን የማጥረብ ሁኔታ ይሆናል። ትንሽ ወደ ሰፊ ሆነ ወደ አእምሯቸው ተመልሰው የተፈጠረው መልካም ሁኔታ ተጠቅመው በዲሞክራሲያዊ ህግ መጫወቻ ሜዳ ውስጥ ሆነ ያው በስርአት ውስጥ ይመጣሉ በሚል ታጋሽነት እየተሰጠ ያለው ወደ ሰፊነት፣ ወደ ፍርሃት፣ ወደ ስንፍና እርምጃ ለመውሰድ ህግን ለማስከበር ዝግጁ ለመሆን እየተደረገ የሚቆጠርበት ሁኔታ እንዳለ ተመልክተናል። ግን በፊት የኮንነውን ነገር እንዳንደግም፣ ግን በአንድ በኩል በያ በኩል ግን አሁንም ቀይ መስመርን የሚያልፍ ሰዓት ግን መንግስት ዋነኛው ስራው ከሌላውም ፓርቲ የሚለየው መንግስትን ህግን የማስከበር የዜጎችን መብት የማስጠበቅ የዜጎችን በሰላም ገብቶ የመውጣት ጉዳይ ማስከበር በመሆኑ መስመር ያ መስመር ሲታለፍ ግን ህዝቡ እንዲረዳው እንዲኮንነው ተደርጎ ልክ ኢትዮጵያ ሶማሌ ክልል ውስጥ የተወሰደው አይነት እርምጃ በህግም ጭምር ተጠያቂ የማድረግ እርምጃዎች እያየንም እንደሆነ ይህንንም ወለጎን ማየት ተገቢ ነው የሚል ነው ማለት ነው። መልካም አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ብዙ ጊዜ በፈቃደኝነቶም ተገቢውን ምላሽ ለመስጠት ለሚያደርጉት ጭምር ለጊዜው አመሰግናለሁ እግዜር ይስጠልኝ ምም አመሰግናለሁ እግዜር ይስጠልኝ።